የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀርቷል። ለዚህም ምክንያቱ አቃቢ ሕግ በተከሳሾች ላይ የቆጠረውን የድምፅ ከምስል ማስረጃ በፍርድ ቤቱ የስራ ቋንቋ አስተርጉሞ ባለማቅረቡ እንደሆነ ፍርድ ቤቱ ገልጧል። ተለዋጭ ቀጠሮና ተጨማሪ ትዕዛዝም ተሰጥቷል። መለስካቸው አመሃ ዝርዝሩን ይዟል። ፌዴራል አቃቢ ህግ አራቱን የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ የአመራር አባላትን ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ የሽብር ድርጊት ፈጽመዋል ሲል በፌዴራል ከፍተኛ ፍርድ ቤት ክስ መስርቶባቸው አንድ አመት አልፏል። ጉዳዩን የሚመለከተው ልደታ ምድብ አራተኛውን ወንጀል ችሎት አቃቤ ህግ ያቀረባቸውን የሰውና የሰነድ ማስረጃዎች መርምሮ ብይን ለመስጠት ዛሬ ቀጠሮ ይዞ የነበረ ቢሆንም ብይኑ እንዳልተሰራ በችሎት አስታውቋል። ይህ የሆነበት ምክንያትም በአራተኛ ተከሳሽ በአቶ በቀለ ገርባና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ አቃቢ ህግ በሲዲ ያቀረበውን የድምፅ ከምስል ማስረጃ እስከ መጋቢት 18 ቀን 2009 ዓ.ም ድረስ በፌዴራል ፍርድ ቤቱ የሥራ ቋንቋ በአማርኛ አስተርጉሞ እንዲያስገባ የሰጠው ትዕዛዝ ባለመፈጸሙ እንደሆነ ፍርድ ቤቱ አብራርተዋል። ቀጥሎም ፍርድ ቤቱ ትዕዛዙ ለምን እንዳልተፈጸመ አቃቢ ህግን ጠይቋል። አቃቢ ህግ በበኩሉ የትርጉሙን ስራ ለሚያከናውነው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲሪዎችን መጋቢት 13 ቀን 2009 ዓ ም እንዳስረከበ ትርጉሙንም ለእኛ እንደማይሰጠንና ትዕዛዙን ለሰጠው ፍርድ ቤት እንደሚልከው እንደተነገረው አስረድቶ አቃቢ ህግም ብይን ይጠብቅ እንደነበረ ተናግሯል። ፍርድ ቤቱ ግን ትርጉሙ በአቃቢ ህግ በኩል እንዲመጣ የማያጠራጥር ትእዛዝ እንደሰጠ አስታውሶ ለምን ይህ ትእዛዝ እንዳልተፈጸመ ጠይቋል። አቃቢ ህግ የተሰጠውን ትእዛዝ ለመፈጸም የሞከረ ቢሆንም ከኮርፖሬሽኑ የተሰጠው ምላሽ ይህንን ሊያደርግ እንዳላስቻለው ተናግረዋል። የተከሳሽ ጠበቆች ህጉ በሚያዘው መሠረት አቃቢ ህግ ያቀረበውን የሰነድ ማስረጃ በፍርድ ቤቱ ቋንቋ ትርጉሞ ማስገባት የአቃቢ ህግ ግዴታ መሆኑን ፍርድ ቤቱ በሰጠው ትእዛዝ መሠረትም ኋላ በተባለው ጊዜ አስተርጉሞ ማስገባት ሲኖርበት ይህን ለመፈጸሙ በአቃቤ ሕግ በኩል ከፍተኛ ቸለተኝነትና ዳተኝነት እንደሚታይ ማስረጃ ነው ሲሉ ድርጊቱን ተቃውመዋል። ስለሆነም ማስረጃው እንዲታለፍ ያ ካልሆነ በአጭር ቀጠሮ አቃቢ ሕግ አስተርጉሞ እንዲያቀርብ ትዕዛዝ እንዲሰጥ ፍርድ ቤቱን ጠይቋል። በመጨረሻ ፍርድ ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትርጉሙን አዘጋጅቶ በአቃቢ ሕግ በኩል እንዲያቀርብ በተባለው ጊዜም ትርጉሙ ለምን እንዳልቀረበ ኮርፖሬሽኑ ቀርቦ እንዲያስረዳ ፍርድ ቤቱ አዞ ለሚያዚያ ሁለት ቀን ሁለት ሺህ ዘጠኝ ዓመተ ምሕረት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ